በዕለቱ አቢይ ርዕስ በርከት ያሉ ዘገባዎችን ነያዝ ነው። ቀዳሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ስድስተኛውን አገር አቀፍ ምርጫ ለማራዘም ያስችላል ያለውን የአማራጭ ሀሳብ አቀረበ። አማራጩ የማያጠራጥር ውጤት አለውም ይላል ኢዜማ። በተመሳሳይ ርዕስ ላይ የትግራይ ዲሞክራሲያዊ ፓርቲ በበኩሉ አሁን በመንግስት የተሰጠውን አማራጭ እንደሚቀበልና ምርጫው መራዘም እንዳለበትም የሚያምን መሆኑን አስታውቋል። ህወሓት በተናጥል በትግራይ ምርጫ ያካሂዳለው ሲል ያወጣውን መግለጫም ህገወጥ ነው ሲል አውግዟል። መለስካቸው አመሃ ዝርዝሩን ይዟል። ይህ ዜማ በጽሑፍ ባሰራጨው መግለጫ የምንሰጠው ህጋዊና ፖለቲካዊ አማራጭ ከወቅታዊ የኮሮና ወረርሽኝ የሚታደገን፣ ሀገረ መንግስቱን የሚያስከትልና ወደ ተረጋጋ ዴሞክራሲያዊ ስርዓት የምናደርገውን ሽግግር የሚያግዝ ሊሆን ይገባል ይላል። ፓርቲው በዚህ የአቋም መግለጫው እንዳስታወቀው የኢትዮጵያ ምርጫ ቦርድ ከአንድ ወር በፊት ስድስተኛውን አገር አቀፍ ምርጫ ለማካሄድ አውጥቶት የነበረውን የጊዜ ሰሌዳ መሰረዙን ይፋ እንዳደረገ ሊፈጠር የሚችለውን ህገ መንግስታዊ ቀውስ በመገመት ከፍተኛ የባለሙያዎች ጉባኤ አቋቁሞ ለመፍትሄው ሲሰራ ቆይቷል። በዚህ ጉባኤ አማካይነት በቀረበው ጥናትና ሌሎችም አካላት ያቀረቧቸውን የመፍትሄ ሀሳቦች በማወዳደር በአገሪቱ ህገ መንግስት አንቀጽ መቶ መቶ አምስት ቁጥር ሁለት መሠረት የሕገ መንግሥት ማሻሻያ ማድረግ መምረጡን ያስረዳል መግለጫው። ይህ አማራጭ በሕገ መንግሥቱ በግልጽ የተቀመጠ የማስፈጸሚያ ሥነ ሥርዓት ያለውና አሁን ለገባንበት አጣብቂኝ የማያዳግም ምላሽ የሚሰጡ ነው አግኝተነዋል ይላል። ቪኦኤ ለዚህ ተጨማሪ ማብራሪያ እንዲሰጡ የፓርቲውን ሊቀመንበር አቶ የሽዋስ አሰፋን አነጋግረዋል። የቀረቡት አራቱ አማራጮቹም ሆነ ወጣ ያለው አምስተኛ ስድስተኛ የሚባለው አማራጭ ያው እያንዳንዱ ድርጅት እንደ እያስተሳሰቡ የገለጸው ሆኖ እኛ ግን ከነዚህ ከቀረቡት ከአራቱ አማራጮች ውስጥ ሕገ መንግሥቱን ማሻሻል ውጤቱ የታወቀ በሚያስማማ ሁኔታ ልናልፍበት የምንችለው ነው በሚል ነው ያቀረብ ነው። ሕገ መንግሥቱን መተርጎምን በተመለከተ ትክክል አይደለም አላለም። ምናልባት ትርጉሙ አያስኬድ እንዲባል ተመልሰን ወደ እነዚሁ ነው የምንመጣው እና ከወዲሁ ውጤቱ ወደሚታወቅ አማራጭ በሚሄድ ይሻላል በሚል ነው ያቀረብ ነው እንዲሁ ምናልባት በትርጉሙ እንኳን እንደዚህ አይነት የሚያስኬድ ሆኖ ደግሞ ከተገኘ ተራዘመ ጊዜ እንዳይሆን ን የሚሰሩት ትርጉሙን የሚሰሩ ሰዎች ደግሞ በነፃነት እንዲሰሩ የሚሉ ነጥቦችን ያነሳል እና ዋናው የእኛ ነጥብ በተቻለ መጠን በሚያስማማው ህግ እንኳ ሆኖ የታወቀ ውጤት ወዳለው ወደ ማሻሻሉ በሚል ይሻላል የሚል ነው። ግን ሌላም ፍራቻ ያላችሁ መሰል። አንደኛ የህገ መንግስት አጣሪ ጉባኤው በሙሉ ነጻነት ሊሰራ እንደማይችል ፍራቻ ያላቸው ይመስላል። ከዛ በተረፈ ደግሞ መንግስትም በዚህ በመራዘሙ ወይንም በትርጉሙ ምክንያት ሌላ ተጨማሪ ጊዜ ያገኘው ይሄ መንግስትም በዚያው ተቆናጦ እንዳይጠናከርም የምትፈልጉ ወይም የምትፈሩ ትመስላላችሁ። እውነት ነው። እንግዲህ የመግለጫው መነሻ የምንወስደው አማራጭ ሀገረ መንግስቱን የሚያስቀጥል ከተከሰተው ወረርሽኝ የሚታደገንና የጀመርነውን ይሄ ዲሞክራሲያዊ ግንባታ ፕሮሰሱን የሚያግዝ መሆን አለበት የሚል ነው። ደግሞ የማያወዛግብ ሁሉንም የሚያስማማ ይህንን የሚሰሩ ሰዎችን በስንፍና ሆነ በሌላ ነገር ዝም ብሎ ላልታወቀ ጊዜ የሚተው መሆን የለበት። ለዛ ነው ነገሮችን ለማጠር የሞከር ነው። ለዛ ነው ዋናው መነሻችን ግን በእንደዚህ አይነት ጠንካራ መንግስት በሚያስፈልግበት ተናበን ከሀገር አቀፍም ሆነ ከቀጠና ወይም ከአለም አቀፍ ችግሮች ለመውጣት በምንጥርበት ጊዜ ያልታወቀ ክፍክ ክፍት ነገር መተው የለብንም። በታወቀ ሁኔታ ይህን በዚህ መልኩ አስተካክለን እንሄዳለን የሚል ቁርጥ ያለ አሰራር ነው ማስቀመጥ ያለብን ከሚል ነው ዛሬ ከቀትር በፊት አዲስ አበባ በሚገኘው ጽህፈት ቤቱ ጋዜጣዊ መግለጫ የሰጠው የትግራይ ዴሞክራሲያዊ ፓርቲ በበኩሉ አሁን በስልጣን ላይ አለ ያለው የለውጥ መንግስት እስከ ዛሬ ሲያከናውናቸው የነበሩ ስራዎች ዴሞክራሲያዊ ስርዓትን ለመገንባት አመች ሁኔታን ፈጥረዋል ብለዋል። ዴሞክራሲያዊ ምህዳሩ ህግን መሰረት አድርገው ለሚንቀሳቀሱ የፖለቲካ ድርጅቶች ሁሉ የሚያሰራ ሁኔታን ፈጥሯል ያሉት የፓርቲው መሪ ዶክተር አረጋዊ በርሄ ይህን እድል ማበላሸት አያስፈልግም ይላሉ። ይህ እድል የከፈተ አካሄድ እንደገና እኛ ገብተን ካላተራምስ ብሎ መጮ ጥቅም ያለው አይመስለኝም። ስለዚህ የሚፈለገው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። አሁን የተያዘው ሂደት ደግሞ ይህንን ለማቀላጠፍ የሚያግድ ነገር ስለሌለ በዚህ መሄድ እንዳለባቸው ነው የሚታይ። የክልል ምርጫ የሚባል ነገር ህገ መንግስቱን ተከትሎ ፌዴራል ስርዓቱን ተከትሎ መካሄድ ያለበት ምርጫ ነው። ለዛም ህገ መንግስቱ የተለያዩ አንቀጾች አስቀምጠዋል። ምርጫ ቦርድም ይህንን ኃላፊነት ለመወጣት በመንቀሳቀስ ላይ ነበረ በክልሎች እና ወረዳዎች ሳይቀር የምርጫ ጣቢያዎችን እየመሰረተ የምርጫ ተወካዮችንም እያቋቋመ በመጓዝ ላይ እያለ ነበር። ይሄ የኮሮና በሽታ የመጣ ስለዚህ፣ ሕገ መንግስቱ በሚፈቅደው መሰረት ምርጫ ቦርድ ባወጣው የጊዜ ሰሌዳ የክልሎች ይካሄዳል። ከዚህ ውጭ የሚደረግ የክልል ይሆን የወረዳ ይሆን ምርጫ ሕገ መንግስታዊ ምርጫ ቦርድ በሚያዘው ይካሄድ አይደለም። ስለዚህ ጸረ ሕገ መንግስት ነው። ፌዴራል መንግስት በክልሎች ላይ የሚደረጉ ህገወጥ ስራዎች ማቆም ይኖርበታል። ይሁንና በአሁኑ ወቅት በተለይ ህዝባዊ ወያኔ አርነት ትግራይ ህወሀት ከመስከረም በፊት ሕገ መንግሥቱ በሚደነግገው መሰረት ምርጫው መከናወን አለበት እያለ በመከራከር ላይ እንደሆነ አስታውሰው ዶክተር አደጋዊ ክርክሩ የሕግም ሆነ የሞራል መሰረት የሌለው ነው ብለዋል። ህገ መንግስት መለወጥ የለበትም የሚለው መፈክሮ በተጨባጭ ሁኔታም ይሁን በመተከል ደረጃ በፕሪንስፕል ደረጃ ተቀባይነት የሌለ ጉዳይ ነው። ከዚህ በመለስም የህወሀት አመራር የሞራል ብቃትም የለው። በህገ መንግስቱ ላይ ይሄ ይሁን ይሄ አይሁን የሚል ትችት ለማቅረብ ሞራላዊ ብቃትም የለው። ለምን ህገ መንግስቱ ሲያፈርስ የነበረ እሱ ራሱ በቅድሚያ የሚጠቀስ ሀይል ስለሆነ ነው። በመጨረሻም የፓርቲው መሪ የትግራይ ህዝብ ያለፈበትንና ዛሬም ያለበት ነው ያሉትን የአፈናና የጭቆና ቀንበር ዘርዝረው በዚህ ሁኔታ የሚገኝ ህዝብ ለነጻነቱ ለመንቀሳቀስ በእጅጉ ይቸግረዋል ብለዋል። እየተፈጸመ ነው ያሉትን ግፍም በምሳሌ እየጠቀሱ ተናግረዋል። እንዳም ሆኖ ግን የትግራይ ህዝብ ዛሬም ለዴሞክራሲያዊና ሰብአዊ መብቶቹ መከበር እየታገለ ነው ያሉት ዶክተር አረጋዊ ከሌሎች ኢትዮጵያውያን ወንድሞቹ እገዛ እንደሚያስፈልገው አስገንዝበዋል።